ተፈሲ ኦ ቤተልሔም መሃገሮሙ ለነቢያት ስመዛበ ተወልደ ክርስቶስ ዳግማይ አዳም ከሚያግቦ ለአዳም ቀዳሚ ብሲ እምድር ስተገነት ይሳረፍታ ሞት ኦ አዳም መሬት አንተ ወት ገብ ውስተ መሬት ሀባሃሎት ብዚት ኃጢአት በየት በዝህ ጸጋ እግዚአብሔር ሰአሊ ለነ